ለኢስላም ለእንግዳኪ ለእሳተ መለኮት መርፋቁ ዘይቄድስ ነፍሰ ወይ አጤ የሞቁ ማርያም ንግል ለነዳይን ነዋይ ወድቁ እመነገደ ረሆቀ ወሆረ ራቁ እያዝን ለሲሳዩ ስማንቲ ስንቁ እያዝኖ ሲሳይ ሃሎ ኪዮ ስንቁ